ሰላም ለትንሣኤ ከንተ ተጠየቀ ቦቱ ዜና ትንሣኤ ሆሙ በክብር ለቅዱሳን ዘሞቱ ኢየሱስ ክርስቶስ ለዳዊት ቀረ መንግሥቱ በዓለ ትንሣኤ ፋሲካን ዝንቶስ መስራቱ ለእስራኤል ውእቱ